اسمي اسمي اسمي ብጹ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአውስትራሊያና ኒው ዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል። እንደሚታወቀው የኮሮና ቫይረስ የአንድ አገር ችግር ከመሆን አልፎ የዓለም አቀፍ የጤና ቀውስ ከሆነ ሰነባብቷል። ይህንንም መሰረት በማድረግ ባለፈው ሰኞ ምሽት ፕሮግራማችን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በተለይ ደግሞ በዚህ በአውስትራሊያ ለሚገኙ ምእመናን ምን አይነት ቅድመ ጥንቃቄዎችና መከላከያዎችን ማድረግ ይገባቸዋል በሚለው ርዕሰ ጉዳይ ላይ ተነጋግረን ነበር ከትላንት ጀምሮ አውስትራሊያ መንግስት ከጠቅላይ ሚኒስትር ቢሮ ተጨማሪ መረጃዎች ወጥተዋል። በተለይ ደግሞ ሕዝብ በሚሰበሰብበት ቦታዎች ከአንድ መቶ ሰው በላይ እንዳይሰበሰብ የሚል ሕግን አውጥተዋል። ይህንን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንግስትን ህግ በመከተል ምን አዲስ መመሪያዎችን አወጣለች? ምን አዲስ መረጃዎችን ይዛችሁ ቀርባችኋል? ባለፈው በተለየ በመጀመሪያ በእውነት ይሄ እህታችን እንዳልሹው የዓለም ችግር አጠቃላይ የሰው ልጅ የሆነ ሁሉ ችግር ስለሆነ በእውነት እግዚአብሔር ምህረት ካልሰጠንና በእግዚአብሔር ካልተጠበቅን ከእግዚአብሔር ምህረት ከሰማይ ምህረት ካልወረደ በሰው አቅም እንደማይሆን አረጋግጠናል። እግዚአብሔር በ በእውነት ይህንን ከሰማይ ምህረቱን እንዲያወርድ ቸርነቱን እንዲያደርግልን ያው እንጸለያለን። የእግዚአብሔር ፈቃዱ ይሁንልን። በእውነት ይሄ ነገር ለፈተና ነው የመጣው ከፈተና እንዲያድነን ፈቃዱ ይሁንልን። በመጀመሪያ እሱን ነው የምለው። እናንተም እግዚአብሔር ያክብርልን በየጊዜን ስለምትጠይቁ፣ ትናንትና ያው እንደተባለው ነገሮች በየሰዓቱ ስለሚለዋወጡ እየተከታተልን ነበረ። ትናንት አጠቃላይ በዚህ ሀገር ያሉትን ካህናት ተሰብስበን በአጠቃላይ መንግስት ያወጣው ህግና አዋጅ መጠበቅ እንዳለበት እሱን አምነናል። በመሆኑም በአንድ ቤተ ክርስቲያን ውስጥ ለምሳሌ መቶ ስኩዌር ፊት ያለው ቤተ ክርስቲያን ሀያ አምስት ሰው ብቻ ነው እንዲቀመጥ የሚታዘዘው በዚያ እንዲያደርጉ ተወያይተናል። በሚስጥረ ቁርባን ጉዳይም በጣም በከፍተኛ ጥንቃቄ በተሞላበት እንዲያደርጉ ተወያይተን ውይይት ጨርሰናል። ቤተ መቅደሱ ጠባብ ከሆነ አንድ ካህንና አንድ ዳቆን ከውስጡ ነው፣ ሌላው ከውጭ ሆነው ልክ በተሰጠው የርቀት ስፋት መሰረት ሶሻል ዲስታንስ ነው የሚሉት እዚህ በ በሱ መሰረት እንዲያገለግሉ ተስማምተናል። ማንኛውም እንደ ጉንፋን፣ ሳል፣ ንጥሻ ምን ያለበት ሰው አጠቃላይ ምልክቶች ከታየበት እንዳይመጣ ወደ ቤት ብለናል። እንደ አጋጣሚ እኔም ንጥሻ አስንጥሰኛ እንግዲህ ከሆነ እኔም ላልመጣ እችላለሁ። በተለይ ሽማግሌ የሆኑ አዛውንቶች ቤት ተቀምጠው በሶሻል ሚዲያ እንዲከታተሉ አጠቃላይ ከውጭም ቢሆን ከውስጥ እንደዚህ ከሆነ ከውጭም ቢሆን ሰዎች እንዲቀመጡ የሚፈለገው ልክ አሁን በተባለው ለአንድ ሰው በአራት ስኩዌር ፊት ርቀት እያንዳንዱ እንዲቀመጥ ነው። ሕጻናት ወይም ልጆችም ቁርባን በሚመጡበት ጊዜ ልክ በዚያው ልክ በተሰጠው የቦታ ርቀት ልክ ተጠቅመው እንዲያደርጉ ነው የተደረገው። አጠቃላይ ይሄ እያንዳንዱ ሰው እያንዳንዱ ክርስቲያን ኃላፊነት ወስዶ እንዲያደርገው ነው። ብዙ ሰዎች ይሄ እኮ እምነት ነው፣ ይሄ እኮ በክርስትና እምነት እንዴት እግዚአብሔር እንደዚህ የሚሉ ነገሮች አሉ። ይሄ የተለየ ነገር ነው። እንደዚህ አይነት ነገር የሚሆነው በግላችን ወይም በእምነታችን ፈተና ሲመጣብን በእምነታችን ምክንያት ማለት ነው። በእምነታችን ምክንያት ፈተና ሲመጣ ለምሳሌ ክርስቶስን ካዱ የሚል ሲመጣ፣ እምነታችሁን ካዱ የሚል ሲመጣ እና በሰው ፊት ያንን እምነታችን መስክረን እግዚአብሔር በታምር ካዳነንም እንድናለን፣ ካልዳነንም ሞታችን ክብር ከሆነ እንሞታለን ማለት ነው። ለእግዚአብሔር ክብር ሲባል እግዚአብሔርን የሚያከብረው የቱ ነው? ይሄ ለእግዚአብሔር ጋር የተገናኘ ነገር አለ። ይሄ የዓለም በሰው በስጋ በኩል የመጣ ነገር ነው። ሕጋዊ ማንነታችን የምንንከባከብበት ነው። ያ ማለት ደግሞ መኖራችን ለእግዚአብሔር ክብር ስለሆነ መሞት ካለብን እንሞታለን። እዚሁም ይህን ተጠንቅቀንም እኮ ላንተርፍ እንችላለን። በነገራችን ላይ ታመንም ላንሞት እንችላለን። ግን ለሌሎቹ ጠንቅ እንዳንሆን በከፍተኛ ደረጃ ጥንቃቄ ማድረግ ነው። ይሄ እግዚአብሔር አምላክህን አትፈታተ ነው ያለው ጌታ በዚህ ነው ሰይጣን እያወቀ፣ ሰው ከጣራ ላይ ወድቆ እንደሚሞት ያውቃል። ስለዚህ ያንን ነው የፈተነው። ይሄ እግዚአብሔር አምላክህን አትፈታተው ነው ተብሎ ተጽፏል ብሎ ጌታ እያወቅክ እሳት ውስጥ ከገባህ አንተ እግዚአብሔርን መፈታተን ነው እያወቅህ መኪና መንገድ ላይ ቆመህ መኪና አይገጨኝም ብለህ ብትገጭ እግዚአብሔርን መፈታተን ነው እንጂ እምነት አይደለም። ልክ እንደዚህ ሁሉ ነገሮቹ ከሰው አቅም በላይ ሆነው እያወቅን ደግሞ በእምነታችን ሳይሆን እንዲሁ በስጋዊ በሽታ መሆኑን እያወቅን እግዚአብሔርን መፈታተን አስቸጋሪ እምነትንም ፈተና ውስጥ መጨመር ስለሆነ ይህንን በከፍተኛ ደረጃ ሰው እንዲጠነቀቅ እንፈልጋለን በጣም በጣም በጣም በከፍተኛ ዛሬ ሲናገሩ ነበር ይህንን ማድረግህ አንተን ማዳን አይደለም ማህበረሰብን መጠበቅ ነው ህዝብን መጠበቅ ነው ለህዝብ ጥንቃቄ ነው ለህዝብ ነው የምታደርጉት ነው የሚሉት ስለዚህ ይህንን የሚሰሙ ሁሉ በእግዚአብሔር ስም በቤተ ክርስቲያን ስም ቤተ ክርስቲያንንም እንዳናሰድብ ደግሞ ይህንን ተላልፈን እንኳን ብናደርግ ቤተ ክርስቲያኑ እንኳን አደጋ ውስጥ ሊወድቅ ይችላል ምክንያቱም አንደኛ የገንዘብ ቅጣት አለው። በዚህ የችግር ጊዜ የገንዘብ ቅጣት ራሱ መቀጣቱ ጥሩ ነገር አይደለም። በንዝናለት ማድረግ የሚገባንን እንደ ሰው እንጠነቀቃለን። እንደ ክርስቲያን ደግሞ በእግዚአብሔር ፊት እንጸልያለን። ባለው የቦታ ርቀት ቁመን አንድ መቶ እግዚኦታ በአራቱ ማዕዘን የቅዳሴውን እግዚኦ እንላለን። ምህላ እናደርሳለን። ይሄንን እያንዳንዱ እንዲያደርግ ያው በዚህም በጽሁፉም ለቀናል። እናንተም አግኝታችሁታል። ይህንንም በድረ ገጻችሁም ለጥፋችሁታል ብዬ አስባለሁ እና ይህንን ነው ማድረግ ያለብን። ስለዚህ ይህን በእግዚአብሔር ስም በቤተ ክርስቲያን ስም ነው እየተናገርኩ ያለሁት። ህዝብ መጠንቀቅ አለበት። ኢትዮጵያውያን መጠንቀቅ አለባቸው። እምነት አይደለም፣ ይሄ ከእምነት ጋር አይያያዝም። ይሄ ስጋዊ ወረርሽኝ ነው። ስጋዊ ወረርሽኝን ከእምነት ጋር አናያይዘውም። አባቶቻችን በገዳምም ሆነው እኮ በወረርሽኝ ይሞታሉ። የኢየሩሳሌም መነኮሳት ወረርሽ የጨርሷቸው ነው። ግብፃውያን የእኛን ገዳም የወሰዱት እና ወረርሽኝ እንዲሁ ዝም ብሎ በተአምር የሚተረፍበት ነገር አይደለም። የሥጋ ወረርሽኝ ነው። ስለዚህ ይህን ወረርሽኝ ሰው በሚጠነቀቀው ጥንቃቄ መጠንቀቅ አለብን። እንዲያውም ጥንቃቄ ሳንጠነቀቅ እኛም ብንጎዳ፣ ሌላም ብንጎዳ በነፍሳችንም እንጠየቃለን። ምክንያቱም መጠንቀቅ ሲገባን ባለመጠንቀቃችን ምክንያት ነፍስ አጥፍተናል። በዚህ ምክንያት እግዚአብሔር ይጠይቀናል። በነፍሳችንም መጠየቅ እንደ ነፍሰ ገዳይ ነው የምንቆጠረው። ይህንን በከፍተኛ ደረጃ መጠንቀቅ መቻል አለብን እና በሚስጥራትም ካህናቱ አሁንም ይሰሙኛል ያስባለሁ ካህናቱ ከፍተኛ ጥንቃቄ አድርገው በከፍተኛ ደረጃ ራሳቸውንም ሌላውንም እንዳይጎዱ አድርገው በከፍተኛ ደረጃ ማድረግ ይኖርባቸዋል ብዬ አስባለሁ። እግዚአብሔር በእውነት ይህንን አልፎ እንድናየው እግዚአብሔር ይርዳን። በዚህ ደረጃ እንግዲህ እንደሚታወቀው በአውስትራሊያ ውስጥ በይፋ የተዘጉ ተቋማት የሉም በመንግስት ደረጃ ማለት ነው። አንዳንድ ትምህርት ቤቶች በራሳቸው አቋም ቢዘጉም በመንግስት ደረጃ ይዘጉ ተብሎ የተዘጉ ነገሮች የሉም የአብያተ እምነቶችንም ጨምሮ ማለት ነው እና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋት እቅዳላችሁ ወይ? አሁን እንግዲህ ለምሳሌ እንደ አሜሪካው ከአስር በላይ ያተሰብሰበ ከተባለ ወደዚያው ነው የምንሄደው። ምክንያቱም ባዶ ቤተ ክርስቲያን ነው የሚሆነው እና እንደዚህ እየጨመረ ከሄደ ምናልባትም ወደዚያ የሚኬድ ይመስለኛል። እኛውንም ቢሆን የሀገሩ ሕግ የሚያዘውን ነገር ነው የምንከታተለው። የሀገሩ ሕግ በሚያዘው መሰረት በአግባቡ እንከታተላለን እንጂ እንደው ዝም ብለን ይህንን እንዝጋ የሚለውና አሜሪካኖች ዘግተዋል ያም የሚሆነበት ምክንያት አስር ሰው በላይ አታድርጉ ስለተባለ ነው። በዚህ ምክንያት እነሱ ያው በኦንላይን ሰው እንዲከታተል አድርገው ቀዳሾች ብቻ እንዲገቡ ነው በብዙ ቦታ የሰማሁት። እየቀጠለ ከሄደ ይህንን ማድረጋችን የማይቀር ነገር ነው። ደግሞ ያደርጋሉ ብዬ አስባለሁ። ያደርጋሉ ምክንያቱም የሚቆም አይደለም እንደዚህ አድርገው ካልተቆጣጠሩት በቃ ነው። ብፁዕ አብነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የአውስትራሊያ ና ኒው ዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ስለነበረን ጊዜ በድጋሚ እናመሰግናለን። እኔም በጣም አመሰግ አመሰግናለሁ። በእውነት እግዚአብሔር አምላካችን ለዓለማችን ሁሉ ሰላም፣ ፍቅር፣ አንድነት ያድልልን። እንደገናም ይህንን በሽታ አስወግዶ ደግሞ አልፎ እንድናወራው ለሱም ምስክርነት እንድንሰጥ እግዚአብሔር ይርዳል። ለኤስቢኤስ ራዲዮ ማርታ ጽጋው ከሜልበርን ከማህበረሰብ ለማህበረሰብ።